ሀገርኛ ሪፖርት የዘንድሮ ስድስተኛው ሀገራዊ ምርጫ የዛሬ ሳምንት ሰኞ ሰኔ አስራ አራት ቀን ሁለት ሺህ አስራ ሦስት ዓመተ ምሕረት እንደሚካሄድ የምርጫ ቦርድ ሰብሳቢያዋ ወይዘሪት ብርቱካን ሚደቅሳ አርብ ሰኔ አራት ቀን በሰጡት መግለጫ በድጋሚ አረጋግጠዋል። በዚህ ወቅት የድምፅ አሰጣጡ ስነስርዓት በማይከናወንባቸው የምርጫ ጣቢያዎች በአጉሜ አንድ ቀን ሁለት ሺ አስራ ሶስት ዓመተ ምህረት እንደሚሰጥ ሰብሳቢዋ ጨምረው ገልጸዋል። በመጪ ሳምንት ሰኔ አስራ አራት ቀን ስራ ሊኑር ወይም አይኔ የሚለው መግለጫ ግን ከዚሁ ጋር አልተነገረም። በጉርዱ ገለጻ መሰረት አጉሜን አንድ ቀን ምርጫው ከሚከናወንባቸው ጣቢያዎች መካከል በቤኒሻንጉል ጉሙዝ ክልል መተከል ሽናሻ ልዩ አማሼ ዳለቴ፣ በኦሮሚያ ክልል ቤኒ ሰኞ ገበያ አያና ገለቴ አሊቦ ገዳሜና ከምቦልቻ፣ በአማራ ክልል ማጀቴ ማኮይ አርጎባ ልዩ ሸዋሮቢት ኤፌሶን ጭልጋ ሁለት ማይ አንኮበር፣ በደቡብ ክልል ደግሞ ዳሞ ሱርማ ሱርማ ልዩ ዲዜ ልዩ ቀይ አፈር መደበኛ ማጂ መደበኛ ሸኮ ልዩና ቴፒ ጀጎል ልዩ ጀጎል መደበኛ ይገኙበታል። በሀምሳ አራት የምርጫ ጣቢያዎች የምርጫ ወረቀት ችግሮች ያጋጠመ መሆኑን የገለጸው ቦርዱ በዙ ጉዳይ ላይ ከሚመለከታቸው የፓርቲ ተወካዮች ጋር ተወያይቶ ከስምምነት ላይ መድረሱን አስታውቋል። በእነዚህ የምርጫ ነት ህትመት ሊከናወንባቸው የሚችልባቸውን መንገዶች በመፈለግ ባከናወነው ስራ የድምፅ መስጫ ወረቀት ችግር ያለባቸው የምርጫ ጣቢያዎች ቁጥር ወዳል ማለት የሚገልጾ በሀያ ሰባቱም ጣቢያዎች ምርጫ የሚከናወነው በጳጉሜን አንድ ቀን መሆኑንም አስታውቋል። የቦርዱ ሰብሳቢ ጨምረው እንዳብራሩት የድምፅ መስጫ ወረቀት ድጋሜ ህትመት በከፍተኛ ሁኔታ ከሚከናወንባቸው ክልሎች መካከል የሱማሌ ክልል የሚገኙ የምርጫ ጣቢያዎች በመሆናቸው በድምፅ ድምፅ አስተጣጡ በጳጉሜን አንድ ቀን እንዲሆን ቦርዱ ወስነዋል። ከዚህ ይበልጥ ህዝቡን ያስገረመው በአዲስ አበባና ድሬዳዋ ከተማ አስተዳደሮች እንዲሁም በደቡብ ክልል ከቦርዱ እውቅና ውጭ ምዝገባ ጣቢያዎች ተከፍተው ምዝገባ መካሄዱ ነው። ቦርዱ ይህን ተመልክቶ በአዲስ አበባ ሁለት በድሬዳዋ ስድስት እና በደቡብ ሰባት ከቦርዱ እውቅና ውጭ በተከፈቱ ጣቢያዎች ላይ የተደረጉ የመራጮች ምዝገባዎች በሙሉ ህጋዊ አለመሆናቸውን አስታውቋል። ቦርዱ ከዚሁ ጋር በማያያዝ የደቡብ ምዕራብ ህዝበ ውሳኔ በሰኔ አስራ አራት ቀን ከሚካሄደው አጠቃላይ ምርጫ ብሎ ቢታቀድም ህዝበ ውሳኔው ከሚካሄድባቸው ጣቢያዎች መካከል የተወሰኑት አካባቢዎች በጸጥታ ችግር ምክንያት ድምፅ ስለማይሰጥባቸው በዚሁ ምክንያት ህዝበ ውሳኔው በአማራጭ ጳጉሜን አንድ ቀን እንዲከናወን በተወሰነው መሰረት ህዝበ እንዲከናወን ቦርዱ መወሰኑን አስታውቀዋል። ቢሆንም ይህ መግለጫ ከወጣ አንድ ቀን በኋላ የደቡብ ምዕራብ ህዝበ ውሳኔ ለማካሄድ የተቋቋመው ኮሚቴ የቅሬታ አቤቱታ አቅርቦ ከሰብሳቢዋ ወይዘሪት ብርቱካን ጋር ትናንት እሁድ በመወያየት ቦርዱ የምርጫውን ቀን በሂደር እንደሚመለከተው አስታውቋል። አጠቃላይ የመራጮችን ምገባ በተመለከተ በሶማሌ ክልል የመራጮች ምገባ የታገደባቸውን አስራ አራት የምርጫ ጣቢያዎችን ሳይጨምር ለስድስተኛው ሀገራዊ ምርጫ የተመዘገቡ መራጮች ቁጥር ሰላሳ ሰባት ነጥብ አራት ሚሊዮን መድረቱን ቦርዱ በዚህ ጊዜ ጨምሮ ገልጿል። ይህ በእንዲህ እንዳለ ዘንድሮ ሰኔ አስራ አራት ቀን ይካሄዳል ተብሎ ከሚጠበቀው ሀገራዊ ምርጫ ተያይዞ እስካሁን የጎላ የጸጥታ ችግር አለመመዝገቡም ይህ በተለያዩ የዜና አውታሮች እየተዘገበ ይገኛል። ባለፈው ሳምንት ዜማ በአዲስ አበባ ከተማ በተለይም በአራት ኪሎ በኩል አልፈው መሀል ከተማ ፒያሳ ላይ ከአዲስ አበባ ማዘጋጃ ቤት ፊት ለፊት ሰፊ የፎቶግራፍ ስነስርዓት አድርገው ወደ መጡበት እስኪመለሱ ድረስ ያለምንም ኮሽታ መከናወኑ የጸጥታ ስጋቱ በእጅጉ የቀነሰ መሆኑን ስለማመ ሲናገሩ ተደምጠዋል። በሺህ ዘጠኝ መቶ ሰማኒያ ሰባት ዓመተ ምህረት ከተካሄደው ምርጫ ጋር ማለትም ከገዢው ፓርቲ የኢትዮጵያ ህዝቦች አብዮታዊ ግንባር ቅንጅት ጋር ከነበረው መፋጠጥና ግብ ግብ ጋር ሲነጻጸር ይህ የአሁኑ ከምርጫ በፊት እዚህ ግባ የማይባል ክርክር እንዳልታየበት ብዙዎች ይመሰክራሉ። በሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት ልክ እንዳሁኑ የምርጫው መግቢያው ዕለት ማለትም ሚያዝያ ሰላሳ ቀን ሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት የተከናወነው ከምርጫው ቀን አንድ ሳምንት በፊት በመስቀል አደባባይ ቅንጅት ባደረገው ህዝባዊ ትዕይንተ ህዝብ መሆኑ ይታወቃል። በዚህ ትዕይንተ ህዝብ ብዙ ህዝብ መካፈሉ እስካሁንም ድርጊቱ ሱናሚ በመባል ይታወሳል። ከትንጅት አንድ ቀን በፊት ማለትም ቅዳሜ ሚያዝያ ሀያ ዘጠኝ ቀን የገዢው ኢህአዴግ የምርጫ ማጠቃለያ ትዕይንተ ህዝብ ተካሂዱ እንደነበርም አይዘነጋም። የወቅቱ ጠቅላይ ሚኒስትር ሟቹ መለስ ዜናዊ የህዝቡን ብዛት ከግምት አስገብተው ይህን ያህል የህዝብ ድጋፍ ይዘን ማጭበርበር ሳይጨመርበት ኢህአዴግ ማሸነፍ ይችላል ብለው እስካሁንም በአስገራሚነቱ ይጠቀስላቸዋል። በዚህ በአሁኑ ምርጫ የዚያን አይነት ፍትቻም ሆነ ግብግብ ጨርሶ አይታይም። አማራ ብሔራዊ ንቅናቄን አብንን ጨምሮ፣ ባልደራስና ኦፌኮ በስፋት ተቃውሞ ለማሰማት ዝግጅት ያደርጉ እንደነበር በተለያዩ የዜና አውታሮች ሲገለጽ ቆይተዋል። ቢሆንም የተፈራው አይነት አልታየም። በመጠኑም ቢሆን ግድያ ይቁም በሚል ከሰሜን ሸዋው አጣዬ ብጥብጥ ጋር በተያያዘ የባህር ዳር በተደረገው ሰላማዊ ሰልፍ በአብን የተመራ ግጭት ተፈጥሮ እንደነበር አይረሳም። ያም ቢሆን ወዲያውኑ በቁጥጥር ስር ውሎ ሁኔታዎች በተረጋጋ ሁኔታ እንደቀጠሉ በተደጋጋሚ መዘገቡ ይታወቃል። በዚህ በአዲስ አበባ የማንጫ ደወል በሚል በመስቀል አደባባይ ባለፈው ሐሙስ ሰኔ ሶስት ቀን ተዘጋጅቶ የነበረ መታገዱ እንጂ የባህር ዳሩ አይነት ፍቅጫ ሊገጥመው ይችል እንደነበር ከጉዳዩ ጋር ቅርበት ያላቸው ወገኖች ደግሞ ደጋግሞ ሲናገሩ ይደመጣሉ። የትኛውም አይን በዚህ የምርጫ ዝግጅቶች የዚህ አይነቱ ዝግጅት አለመከናወኑ በብዙዎች ዘንድ እፎይታ ይታነ ፈጥሯል። ትናንት ወዲህ ምርጫ ቅስቀሳ ያበቃበት ዕለት በመሆን ቢሆንም እንደ ሺህ ዘጠኝ መቶ ዘጠኝ ምርጫ ብሔራዊ ምርጫ ደማቅ የመዝጊያ ስነስርዓት በዓል በልዩ ዝግጅት መልክ አልቀረበም። ቢሆንም የገዥውን ፓርቲ ጨምሮ ኢዜማ፣ መኢአድ እና ሌሎች የግል ተወዳዳሪዎች ጭምር የመዝጊያ በዓሉን አክብረዋል። ኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።